የሳውዲ መንግስት ህገወጥ ያላቸውን የውጭ ዜጎች ወደ የመጡበት እንዲመለሱ ከሰጠው የሶስት ወራት የእፎይታ ጊዜ አንድ ወሩ ተገባዷል። በረሃና ባህር አቋርጠው ከውሃ ጥም፣ በሽታ መደፈርና የአሳ ሲሳይነት ተርፈው ሳውዲ የገቡ ኢትዮጵያውያን ቁጥር በትክክል ባይታወቅም በመቶ ሺዎች ይገመታል። እነዚህ ወገኖች ሳይንገላቱ ወደ አገራቸው እንዲመለሱ በማድረግ በኩል እየተካሄደ ስላለ እንቅስቃሴ አስመልክተም ከውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ጋር ቆይታ አድርገናል። በአጠቃላይ ወገኖች ወደ አገራቸው እንዲመለሱ ለማድረግ ውጭ ጉዳይ ሚኒስቴር እና የተለያዩ የመንግስት ተቋሞች፣ ክልሎች ያቀፈው የብሔራዊ ኮሚቴ እየተደረገ ያለው ጥረት መልካም የሚባል ነው። ከዚህ ሳምንቱ መጨረሻ ላይ ብቻ ያለውን እንኳን ብናይ በዕለት እስከ አራት መቶ የሚሆኑ ወገኖቻችን ወደ ሀገራቸው እየተመለሱ ነው። ከኤርፖርት ጀምሮ አስፈላጊው ድጋፍ ለማድረግ ይሞከራል። በዛሬው ዕለት እንግዲህ እስካሁን የተካሄደበትን ርቀት የተከናወኑ ሁኔታዎችን የታዩ ጠንካራና መስተካከል የሚገባቸው ጉዳዮችን ለማየት ሙከራ ተደርጓል። ይሄ ድንገት የተከሰተ ሁኔታ ነው። በአብዛኛው ከኛ ቁጥጥር ውጭ ያለ ነገር ነው እና እሱን ክፍተቶችን ለማየት ለመውላት ጥረት ሲደረግ ነበር። በቅርቡ መንግስት ይፋ እንዳደረገው ወገኖች ለረዥም ጊዜ እዛ በቆዩበት ጊዜ ያፈሩት የግል ቁሳቁሶች አሏቸው። እነዚህን ይዘው እንዲገቡ ከቀረጥ እንዲያስገቡ እየተደረገ ነው። ከዛ በተጨማሪም ወገኖቻችን አሁንም ኤርፖርት ከደረሱበት ጊዜ ጀምሮ ወደ ሀገራቸው የመግባት መንፈስ እና ስሜት እንዲኖራቸው ለማድረግ ባለን አቅም፣ የአገሪቱ አቅም በፈቀደው አቀባበል ድጋፍ ይደረግላቸዋል። እነዚህ ወገኖች ወደ ሀገራቸው እንዲመለሱ ከተመለሱም በኋላ የማቋቋሙ ስራ የውጭ ጉዳይ ሚኒስቴር ብቻ አይደለም ይላሉ አቶ መለስ አለም። በፌዴራል መንግስት ብቻ የሚሰራ ስራ አይደለም። የፌዴራል መንግስት የራሱ ኃላፊነቶች አሉበት። ከዛ በተጨማሪ ግን ክልሎች የራሳቸው ሚና አላቸው። ዜጎቻችንን በተለያየ መስክ እንዲቋቋሙ የማድረግ የትራንስፖርት አገልግሎት እንዲያገኙ የማድረግ በተለያዩ ፓኬጆች እንዲሳተፉ የማድረግ ኃላፊነት አለባቸው። ይሄ የክልሎችም አንደኛው አስተዋጽኦ ነው። ከዚህ በተጨማሪ ግን ቤተሰቦች እኮ ኃላፊነት አለባቸው። የሀገር ሽማግሌዎች፣ የሃይማኖት ተቋሞች፣ ልጆቻችን፣ ወንድሞቻችን፣ እህቶቻችን ለሀገራቸው ለማብቃት በሚደረገው ጥረት የማይተካ ሚና አላቸው። በዚህ ረገድ እስካሁን በአዎንታዊነት የሚወሰደው የመገናኛ ብዙኃን ዶችቬለን ጨምሮ የመገናኛ ብዙኃን መረጃ ለወገኖች እንዲደርስ በማድረግ ረገድ እያደረጉት ያለው በጣም መልካም የሆነ አስተዋጽኦ ነው። በዚህ አጋጣሚ ማመስገን ፈልጋል። ዮሐንስ ሳውዲ የሚኖሩ ህጋዊ ያልሆኑ ነዋሪዎች የሳውዲ መንግስት የሰጠውን የእፎይታ ጊዜ ተጠቅመው ቶሎ ወደ ሀገራቸው እንዲመለሱ ቃል አቀባዩ አቶ መለስ አለም መክሯል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።